ብዙ ጊዜ የቻይናን እንቅስቃሴ የመከታተል አዝማሚያ ያለ ይመስላል። ቻይና በጅቡቲ በከፈተችው የጦር ሰፈር ዩናይትድ ስቴትስ ስጋት እንዳላት በባለስልጣናቷ ተጠቅሷል። ለምሳሌም በቅርቡ አንድ ከፍተኛ የአሜሪካ በአፍሪካ ሀገራት የጦር ሰፈር መኮንን ይህንን ስጋት ገልጸው ነበር ለሚለው የዶቸበለ ጥያቄ በዩናይትድ ስቴትስ መከላከያ ሚኒስትር የአፍሪካ እዝ ህዝብ ግንኙነት ኃላፊዋ ሳማንታ ሪሆ በኢሜይል በሰጡት መልስ እኛ ከቻይና ጋር በአፍሪካ ውስጥ የሚያጋጨን ጉዳይ የለንም። የመተባበር መንፈስ ነው ያለን። በአካባቢው በሚከሰቱ ችግሮች እርስ በርስ የመተጋገዝ አጋጣሚዎች ሊኖሩ ይችላሉ። ቻይናውያን ጅቡቲ ውስጥ የጦር ሰፈር ቢያቋቁሙ የራሳቸው ፍላጎት ነው። ከእኛ ጋር የሚያገናኘው ነገር የለም። ይልቁንም ቻይናና አሜሪካ በሁለትዮሽ ትብብር አመፅን፣ አክራሪነትና ሕገወጥ ሰዎችን ዝውውርን ለመከላከል በአካባቢው አንድ የጋራ ፍላጎት አለን ብለዋል። በመከላከያና ውጭ ጉዳይ ፖሊሲ ላይ ባተኮረው ጽሑፋቸው ይታወቃሉ። ሚስተር ግሪጎሪ ካፕል በተጨማሪም የቀይ ባህርና በሜዲትራንያን ውቅያኖስ ስልታዊ ጠቀሜታ በሚል ርዕስ አዲስ መጽሐፍ አሳትመዋል። ቻይና በጅቡቲ ወታደራዊ ጦር ሰፈር መክፈቷ ከዩናይትድ ስቴት ጋር ለመፋጠጥ ነውን? አልኳቸው። ኦቦኮ በሚባለው የጅቡቲ የባህር ወደብ ላይ ቻይና የጦር ሰፈሯን መገንባቷ በአካባቢ ያለውን የንግዱን ጥቅም ይበልጥ ለመቆጣጠርና ለማስጠበቅ ነው። ከጅቡቲ ብነሳለክ፣ ወደቡ በዱባይ ካምፓኒ የሚተዳደር ነበር። ይሁን እንጂ ካምፓኒው በብቃት ማስተዳደር ባለመቻሉ የቻይናው ካምፓኒ ለማስተዳደር ከዩናይትድ አረብ ኤምሬቱ የዱባይ ካምፓኒ ወስዶበታል። ተመልከት እዚህ ጋር የንግድ ጥቅም አለ በሌላ መልኩ የቻይና ካምፓኒዎች በኢትዮጵያ ሰፊ ገበያ አላቸው መሰረተ ልማትን በመስራት ቀላል ያልሆነ ገንዘብ ይሰበስባሉ የደቡብ ሱዳንን ነዳጅ ያወጡት እነሱ ናቸው ዞሮ ዞሮ ወታደራዊ ጡንቻን ለማሳየት ሳይሆን የንግድ ጥቅምን አደጋ ላይ እንዳይወድቅ ለመከላከል ነው ለምሳሌ የባህር ላይ ዘራፊዎችን ሊሆን ይችላል ደግሞም እኮ በአካባቢው ጎልቶ ስለማይነገር ነው እንጂ ሌሎችም አገሮች ጦር አስፍረዋል ቆይቶ የጦር ሰፈር ሊገነቡ ይችላሉ። ስለዚህ በአካባቢው ወታደራዊ ሰፈር ያላቸው ቻይና፣ ዩናይትድ ስቴትስ፣ ፈረንሳይ፣ ጃፓን፣ የባህረ ሰላጤው ትብብር ሀገራት የሚባሉት ሳዑዲ አረቢያና አረብ ኤሜሬትስ ናቸው። በቀጠለው ማብራሪያቸው ሚስተር ግሪጎሪ የሚከተለውን ብለዋል። አሁን እንግዲህ ከአፍሪካው ቀንድ ጀምሮ እስከታች እያየን ያለነው የኬንያው የላሙ የባህር ወደብ በቻይና ካምፓኒ እየተገነባ ነው። በተጨማሪም ቻይና የኤርትራ ወደብ እያደሰች እያሻሻለች ነው፣ የምጽዋ ወደብ ማለት ነው። አሁን ወደቡን ደግሞ ሳዑዲና አረብ ኤሚሬት በየመን ላይ በሚያካሄዱት ሳዑዲ መራሽ ድብደባ ከዛ እየተነሱ ቀይ ባህርን አቋርጠው ይጠቀሙበታል። በዚህ መሀል ቻይናዎች ከማንም ሳይጋጩ ንግዳቸውን ያከናውናሉ። ዞሮ ዞሮ የጊዜ ጉዳይ ነው እንጂ በጥቅም ላይ ከአሜሪካ ጋር መፋጠጣቸው አይቀርም። ለጊዜው ግን ቻይና በዚህ ስልታዊ ጠቀሜታ ባለው የባህር ወደብ ላይ የንግድ አውታሯን በተቀላጠፈ መንገድ ለመቆጣጠር ትጠቀምበታለች። ለዶችቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ